የመንግስት ኃላፊነታቸውን ለምክትላቸው አስረክቦ በሰሜን ኢትዮጵያው እየተካሄደ የሚገኘውን ጦርነት በግንባር መምራት ከጀመሩ ዛሬ አንደኛ ሳምንታቸውን የደፈኑት ጠቅላይ ሚኒስትር አብይ አህመድ ወታደራዊ ኃይላቸው ለድል መቃረቡ ነው ዛሬ ከጦር ግንባሩ በአስተላለፉት መልእክት ያስታወቁት። ዛሬ ጠዋት ያለው ዘተራ ነው ጋሸና የሚባለው እኛ እዚህ ሆነ ነው እቅድ እያወጣ ያለ ነው። ነገር ግን እዛ ተራራ ሆነን ጠላትን በትነን በጋራ የምናይበት እቅድ ጨርሰናል። ዋናው ጉዳይ ጠላት ተሸንፏል። ጠላት መበተን መደምሰስ ነው ቀሪ ስራችን። ጠቅላይ ሚኒስትሩ በዚሁ መልእክታቸው ጠላት ያሉት የሕወሓት ሰራዊት ያለ እቅድ ወደ አማራና አፋር ክልሎች ዘልቆ መግባቱን ተችተው በርካታ ሰብአዊ ጥሰቶችን በመፈጸምም ከሰውታል። አሁን የገጠመን ጠላት የሚዘርፍ፣ የሚሰርቅ፣ የሚደፍር ለራሱ ክብር የለው፣ ለአገር ክብር የለው፣ ለሴቶች ክብር የለው ራሱን አዋርዶ እኛን ማዋረድ የፈለገ ነው። ይሄን ለማድረግ ታውሮ ገብቷል። ሳያቅድ ሳያለም ሳያስብ ሳይዘጋጅ በውር ድንብር ገብቷል። በውር ድንብር ግን አይወጣ። በምስራቅ ያሳከነውን አመርቂ ድል በጋሸና እንደግማለን። በጋሸና ደገምን ማለት በውር ድንብር የገባው ጠላት ቶክሱ እንዳይወጣ፣ ዩኒት እንዳይወጣ፣ የዘረፈው እንዳይወጣ በትነን የምንደመስስበትን እድል በከፍተኛ ደረጃ ስለሚያመጣ በዚህ በጋሸና የምናደርገው የማጥቃት ስራ በጣም ወሳኝና ጠላት ሁለት ሶስት ጊዜ ሳያስብ የወሰነው ውሳኔ ያመጣበትን ኪሳራ አስተማማኛውን ትምህርት የሚያገኝበት ነው። ጋሸና ደግሞ ተመልሰን የምንገናኝበት ጊዜ ቅርብ ነው። የጦር ሰራዊታቸው ይህን ለማድረግ መቃረቡን የገለጹት ጠቅላይ ሚኒስትር አብይ አህመድ ለተቀናቃኛቸው የእጅ ስጡ ማስጠንቀቂያንም አስተላልፈዋል። ጠቅላይ ሚኒስትሩ በዚሁ መልእክታቸው በርካታ ያሉት የትግራይ ወጣቶች በጦርነቱ ህይወታቸውን እንዳጡም አመልክተዋል። ትግራይ ወጣት መሸነፉን አውቆ አሁን ባለው ግልጽ ራዕይ በሌለው እቅድ በሌለው መዳረሻውን በማያውቅ የእውር ድንብር ጉዞ ድል እንደማይመጣ አውቆ እጁን ለሀገር መከላከያ ሰራዊት፣ ለልዩ ኃይሎች፣ ለሚሊሻ፣ ለህዝቡ ከዛሬ ጀምሮ እንዲሰጥ ያም ማድረግ ካልቻለ በሰሞኑ ያየው አላግባብ የመርገፍ ሁኔታ ይቀጥላል ማለት ነው። ሰው እንዳይሞት ስለሚፈለግ እነዚህ ወጣቶች እጃቸውን ይሰጡ። ጦርነቱ እንዳለቀ የዘረፋ ተግባር በአጭር እንደሚቀጭ ተገንዝበው እጃቸውን እንዲሰጡ የትግራይ እናቶች ደግሞ እንዲጠይቁ ልጄ የት አለ እንዲሉ እጃቸው የት አለ ማለት አለባቸው። መንግስታቸው ወደ ጦርነቱ የገባ ተገድደው መሆኑን ያወሱት ጠቅላይ ሚኒስትር አብይ የመንግስታቸው ቀዳሚ ዓላማ ሰላምን መሻትና ልማትን ማስቀጠል መሆኑንም በዚሁ አስረድተዋል። አንፈልገው ምንፈልገው ሰላም ነው የምንፈልገው፣ ልማት ነው የምንፈልገው፣ የሀገር አንድነት ነው ። ሀገር አፈርሳለሁ፣ እዘርፋለሁ፣ አዋርዳለሁ ብሎ በውር ድንብር የገባውን ጠላት ደግሞ እንበትናለን፣ እንደመስሳለን። የሀገራችንን ክብር እናስጠብቃል። እዚህ ይከፈል ማንኛውም መስዋዕትነት መክፈል ዝግጁ ነን። ሰራዊቱ ያለበት ሞራል፣ ዝግጅት አመርቂ ስለሆነ በአጭር ጊዜ ውስጥ ይህንን ግንባር ጨርሰን ወደ ሌሎች ግንባር የምንዞር ይሆናል። ህዝባችን አሁን ደጀን እንዲሆን አደራ ማለት እፈልጋለሁ። ድል ከፊታችን ነው። ከድል በኋላ እንገናኛለን። አመሰግናለሁ። በተመሳሳይ የአስቸኳይ ጊዜ አዋጅዝ በሰሜን ሸዋ ደቡብ ወሎ በኦሮሞ ብሔረሰብ ዞ እና በሰሜን ወሎ አካባቢዎች ለሚገኙ ነዋሪዎች ብሎ ዛሬ ባስተላለፈው ተመሳሳይ መልእክት ጠላት ያለው የህወሓት ታጣቂዎች መሸነፋቸውን ገልጸው ወይ ይማረካል ወይ እርምጃ ይወሰድበታል ሲል የማስጠንቀቂያውን መልእክት አስተራጅቷል። እዙ ለታጣቂዎቹ ባስተላለፈው መልእክት መሳሪያን በማውረድ ለመንግስት የጸጥታ ኃይሎች እጅ እንዲሰጡ አሳስቧል። ይህን ለሚያደርጉ ህዝብ እንክብካቤ እንዲያደርግና ለጸጥታ አካላቱ አሳልፎ እንዲሰጥ ብሏል። እዙ ይህ ሳይሆን ከቀረ ግን ለሚደርሰው ጉዳት መንግስት ኃላፊነቱን እንደማይወስድ ነው እዙ ለታጣቂዎች ያስተላለፈው ማስጠንቀቂያ መልእክት ያሳየው በአካባቢዎቹ የሚገኙ ነዋሪዎች መኪናዎች እንዳያልፉ መንገዱን በሙሉ በድንጋይና በግንድ እንዲዘጉ፣ የጦር መሳሪያዎችንም እንዲማርኩ የአስቸኳይ ጊዜ አዋጅ ይዙ በዛሬው መግለጫ ውስጥ ተካቷል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ